በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሰይድ እብራሂም ለሞትና ለአካል ጉዳት ምክንያት የሆነው ግጭት እንዴት እንደተቀሰቀሰ ለአሜሪካ ድምጽ ተናግረዋል። ችግሩ የተከሰተው ባለፈው ማክሰኞ ዕለት አንድ የአፋር ብሔረሰብ ተወላጅ እዚህ አርጎባ ብሔረሰብ ልዩ ወረዳ መዲና ከተማ ገበያ ነበር። እዛ ገበያ ውሎ ሲመለስ መሀል መንገድ ላይ ማንነታቸው ባልታወቁ ሰዎች ተገደለ። የግለሰቡን መገደል ተከትሎ በሁለቱ ብሔረሰብ ተወላጆች መካከል ውጥረት መፈጠሩን ይገልጻል። ማን እንደገደለው አልታወቀም። ከዚህም ከአርጎባ ብሔረሰብ የሀገር ሽማግሌዎችም የመንግስት አካላትም ወንጀል ስለተፈጸመ ይህንን አጣርተን ሰላም እንዳይደፈርስ ጥረት ማድረግ አለብን እያሉ ከአጎራባች አፋር ወረዳ ተላላ ወረዳ ጋር ግንኙነት እያደረጉ ነበር። መሀል እንግዲህ ከሐሙስ ቷት የአርጎባ ብሔረሰብ ልዩ ወረዳ መሬት ጎርጓዲሽ የሚባል አካባቢ ድረስ የአፋር ታጣቂዎች በብዛት መጥተው አካባቢ በመስኖ ስራና በእንስሳት እርባታ የሚተዳደሩ ነዋሪዎች ላይ ተኩስ ከፈቱ። የጸጥታ ኃይሉም ይህንን ለማረጋጋት ወደ ቦታው ሄደ። በብዛት ስለነበረ የመጡት ከዛ በኋላ ወዲያው ግጭት ተፈቷል። እንግዲህ ትላንትና ከትላንት ወዲያ ሙሉ ቀን ተኩስ ነበር። ዛሬም እንደዚሁ ተኩስ አለ። በትክክል አንዳንድ ይህም ስልኩም ስለማይሰራውን ቦታው ላይ ያሉ የጸጥታ ኃይሎችም በትክክል አሁን ምን ያክል ጥፋት ምን ያክል ሞት ደረሰ የሚለውን ባይታወቅም እስካሁን ግን አንድ ሰው ሞቷል። ትላንት እና ሁለቱ የቆሰሉ አሉ። በጦር መሳሪያ የታገዘው ግጭት ሶስተኛ ቀኑን እንደያዘና የወረዳዋን ዋና ከተማ መዲናን ጨምሮ በተለያዩ አካባቢዎች እየተ ተኩስ ድምፆች እንደሚሰሙ ከስፍራው የደረሰን መረጃ ያመለክታል። ግጭቱን ተከትሎ በርካቶች ንብረታቸውን ጥለው ወደ አቅራቢያቸው እየሸሹ መሆኑን ጠቁመዋል። ኃላፊውም አካባቢው ለአፋር ካለው ቅርበት አኳያ ሁለቱም ብሔረሰቦች የሁለቱንም ቋንቋ የሚናገሩ በእምነት ተመሳሳይ ከመሆናቸው ባለፈ በጋብቻ የተሳሰሩ መሆናቸውን ኃላፊ ይናገራሉ። በአፋር ክልል የተላላክ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አሊ ከታይሳም ከግጭቱ ጀርባ የሌሎች እጅ ይኖራል የሚል ስጋት አላቸው። ይሄ ነገር መጀመሪያ የተደረገ ነገር ነው። ይህ ህብረተሰቡ እየተወለደ የተወለደና አብሮ ያደገ አብሮ የተወለደ እና ከላይም ከታይም በሰላም በኩል ሞዴል የነበሩ ናቸው። እስከዛሬ የተከተተውን፣ የተሰረቀውን ንብረቱን ቢሰረቅ ሰውም ቢደበደብ የፈለገ ነገር ቢሆን እስከ መጋደል ድረስ የደረሱ አልነበሩ ማለት ነው። የግለሰቡን መገደል ተከትሎ በተቀሰቀሰው ግጭት ተጨማሪ ህይወት ማለፉንም ጠቅሰዋል። አውላካ ለገበያ የመጣው ሰውዬ ብቻ ይሶ ይደዱ የገደለው አካል ማን እንደሆነ መኪናት ላይ ያሉ ከታይ የሞተባቸው ደግሞ ሱክሱ ይከፈቱና ያው ሰው ሞተ። በዛው ከአፋር በኩል አንድ ሞተዋል። ገበያ ከሄዱት ሰው በተጨማሪ ነው ሌላ አንድ ሰው የሞተው። አዎ ትናንትና ሞተዋል። ለማስቆም ብዙ ጥረት አድርገናል። አሁን ለቃ ከማክሰኞ ሮብ ጀምሮ ማለት ነው ያስቆሙ ታልቻለን። ከአፋር በኩልም ከአማራም በኩል ማለት ነው። ይሁን እንጂ ከመጀመሪያውም ለገበያ የወጣውን የአፋር ተወላጅ የገደለው ግለሰብ በፍጥነት በቁጥጥር ስር ቢውል ኖሮ ችግሩ ሊስፋፋ የሚችልበትን እድል መቀነስ ይቻል ነበር ብለዋል። የገደለው አካል ከአርጎባ በኩል ፈልጉ ጥናት ያድርጉና ያንን ያደረገው አካል ደና ያዙ ብለ ነው እሳቸውም ደግሞ ፈጠን ብሎ ያንን ሰውዬ ቦታ ላይ ታስሮ በነበረ አፋር አይመቀነቅም ነበር ማለት ነው። ያንን ሰውዬ በሰአቱ ቶሎ ተደርሶበት አልተያዘም። የአርጎባ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ችግሩ አፋጣኝ መፍትሄ ካልተሰጠው የከፋ ሰብአዊ ጉዳት እንዳይደርስ ስጋት አላቸው። ጉዳዩ ከግለሰብ አልፎ ወደ ሌላ መልኩም ቀይሮ ግ አስፈ ታዋቂ የሆነ እና መጥፎ ጉዳት ይዞ ሊደርስ በሚችል ሁኔታ ላይ ነው ያለው። ከፍተኛ ተኩስ ነው ያለው። ከዛም ከዚህም ሀይል እየተጨመረ ነው። በተለይ የክልሉ መንግስትም የፌደራል መንግስትም ይህን ጉዳይ መሀል ገብቶ ካላስቆመው ቀጠናው በጣም አስጊ ነው። ከዚህ በፊትም እንዲህ አይነት ግጭት ተከስቶ ያቅም ና ሌሎች እንዳይጠቀሙበት ጥንቃቄና ትኩረት ያስፈልገዋል። ለጊዜው በደረሰን መረጃ የግለሰቦች መኖሪያ ቤቶች እየተቃጠሉ መሆናቸውን መልእክታቸውን ለአሜሪካ ድምጽ ያደረሱ አስተያየት ሰጫዎች ጠቁመዋል። የአርጎባ ብሔረሰብ ልዩ ወረዳ ከአፋር ከኦሮሞ ብሔረሰብ አስተዳደ አስተዳደር እና ከደቡብ ወሎ ቃሉ ወረዳዎች ይጎራበታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ።